ከቀናት በፊት በድሬዳዋ ከተማ በሚገኘው የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ላይ ማንነታቸው ያልታወቁ አካላት በመሬት ወረራ ሰበብ ፈጸሙት የተባለው ድርጊት ብዙዎችን አስቆጥቷል። የእምነቱ ተከታዮች ብቻ ሳይሆኑ በአካባቢው የሚገኙ ነዋሪዎች ጭምር ድርጊቱን ከመቃወም ባለፈ ጥቃቱን ለመከላከል ተሰባስበውም ነበር። በሰከነ የውይይት መንፈስ ችግሮቹን መፍታት ባይቻልም፣ ምናልባትም ወዳልተገባ ብጥብጥ ሊያመራ የሚችል ነው የሚሉ በርካቶች ናቸው። በቤተ ክርስቲያኗ ላይ የተሞከረውን መሬት ወረራና ተያዥ ጉዳዮችን በሚመለከት ዛሬ ረፋድ ላይ መግለጫ የሰጡት የአስተዳድሩ መሬት ልማት ቢሮ ኃላፊ ዶክተር ደራራ ሁቃ ድርጊቱ በአስተዳድሩ በቅርብ ተከስቶ የነበረው ሁከትና ብጥብጥ እንዲቀጥልና ና ለውጥ በመቃወም ብጥብጥ የሚፈልጉ አካላት የፈጸሙት ድርጊት ነው ብለዋል። በህጋዊ መንገድ ማመልከቻ ጽፎ ከቤተ ክርስቲያኗ ላይ ቅሬታ ያላቸው መሬታችን ተወሰደ የሚሉት አካል ቅሬታቸውን በማመልከቻ ወደ እኛ አምጥተው አይተ ነው በቦታው ጊዜም ሳንሰጠው የሃይማኖት ነገር ስለሆነ በቦታው ተገኝተን ጥያቄያቸውን መልሰናል። ምንም የተወረረ መሬት አለመኖሩን ነግረናቸዋል። ስለዚህ አሁን ይሄ ነገር አጀንዳ ተይዞ ትልቅ ሆኖ እንዲመጣ የተደረገው አንዱ ለውጡን ሪዚስት ከማድረግ አንጻር ነው። በሁለተኛ ደረጃ የመሬት ወረራ በተለይ እዛ አካባቢ ተራራውን ጨምሮ መዓት ቦታዎች ተወሯል። እነኚህ የመሬት ወራሪዎች የቤተክርስቲያኑን መሬት ለመውረር ፍላጎት ስላላቸው ነው። ወደዚህ ነገር የገቡት የሚል ነገር አለን። ምትክ ቦታን በመጠባበቅ በቤተ ክርስቲያኒቱ ይዞታ ውስጥ የሚገኙ ስምንት ግለሰቦችና አንድ ማህበር ለዓመታት ምትክ ባለማግኘት በዚያው ከመቆየታቸው ባለፈ ሌሎች አካላት መሬቱ የእኛ ነው በሚል በአካባቢው ህገወጥ ቤቶችን ከመገንባት አልፈው ዘልቀው ወደ ቅጥሩ መግባታቸው ነበር የሰሞኑ ቅሬታ መነሻ። የአስተዳደሩ መሬት ልማት ቢሮ ኃላፊ ዶክተር ደራራ ሁቃ በምትክ መሬት ዝግጅት አለመኖር ይዞታ ውስጥ ለቆዩትና በዙሪያው ለበዙት ህገወጥ ግንባታዎችም መፍትሄ መቀመጡን አስረ አስረድተዋል። ቤተ ክርስቲያኗ ቅጥር ግቢ ውስጥ ያሉ ሰዎች ረዥም ጊዜ እዛ የቆዩ ናቸው። እዛ የቆዩበትም ምክንያት ምትክ ቦታ አስተዳደሩ ባለማዘጋጀቱ ነው። ምትክ ቦታ መዘጋጀት የጀመረው አሁን ነው። 2011 ጀምሮ ዘጠኙ ሰዎች መቼ ልነሱ ይችላሉ ተብሎ በተቀመጠው ኦልሬዲ ስራው ተጀምሯል። ስራው ስለተጀመረ አይ ትንክ በአንድ ሳምንት በሁለት ሳምንት ባልበለጠ ጊዜ ውስጥ ይጠናቀቃል የሚላለኝ ሁለት ሺ አስር ጀምሮ እስካሁን የተገነቡ ናቸው ብለን ያሰብናቸው ቤቶች ማፍረስ የምንጀምረው እዚያው ቤተክርስቲያኑ አካባቢ ከተገነቡ ህገወጥ ቤቶች ነው። የድሬዳዋ አስተዳደር ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ዋና ሳጅን ባንታለም ግርማ በበኩላቸው ከዚሁ በቤተ ክርስቲያኒቱ ላይ በመሬት ወረራ ሰበብ በተፈጸመው ድርጊት ጋር በተያያዘ ተጠርጣሪዎች መያዛቸውንና በዕለቱ በተቋሙ ተሽከርካሪ ላይ ስለደረሰ ጉዳት ገልጸዋል። ፖሊስ አሁን ባለው መረጃ ከዚህ ተግባር ጋር ተያይዞ ሰባት ሰዎች በቁጥጥር ስር ውለዋል። በሰባቱ ሰዎች ላይ የምርመራ መዝገብ ተደራጅቶ ምርመራዎች በምርመራ ቡድን እየተሰራ ያለበት ሁኔታ ነው ያለው። ሁለተኛው የምርመራ መዝገብ እየተደራጀ ያለው ሂደቱን ተከትሎ የተፈጸመው የንብረት ጉዳት አለ። የፖሊስ ተሽከርካሪ ላይ ጉዳት ደርሷል። በሌላ መልኩ በቤተ ክርስቲያኒቱ ወረራ ለማካሄድ የተደረገውን ጥረት ተከትሎም ሆነ አስቀድሞ ድርጊቱን ለመከላከል ፖሊስ ለጉዳዩ መፍትሄ ለመስጠት አለመቻሉን በሚመለከት የተነሱ ቅሬታዎች ዙሪያ ከዲደብሊው ለቀረበላቸው ጥያቄ ህዝብ ግንኙነት ኃላፊው ተከታዩ ምላሽ ሰጥተዋል። በተለይ አሁን ቤተክርስቲያኗ ከፖሊስ አገልግሎት ጋር በተገናኘ በቀጠናው ላይ ከቀጠናው ፖሊስ ጋር ተያይዞ በጣም ሰፊ ችግሮች ይነሳሉ። ተገቢነትና ትክክለኝነት ያላቸው ጥያቄዎችም አሉ የሚነሱ። አሁን በዛ ዕለት የተፈጸመው የመጨረሻው ማሳያ ተግባር ከዛ በፊት እዚህ ለመድረስ ህግን በማስፈጸመ ረገድ ውስጥ የተነሱ ችግሮች አሉ። ስለዚህ በወቅቱም በእኛ የነበሩ አመራሮች የወሰዱት አልሰራንም በሚፈለገው ልክ አልሰራንም ህግን በማስከበር ረገድ በተለይ ከቤተክርስቲያኑ ዙሪያ ጋር ተያይዞ ጥቆማም የቀረባቸው የፖሊስ አባላቶች አሉ። እዚህ ላይ እርምጃ የምንወስድባቸው አካላቶች ይኖራሉ ብለን ነው የምናስበው። ይህንን በምንደርስበት የምርመራና የማጣራት ውጤት መሰረት ይፋ የምናደርግ ነው የሚሆን። በአካባቢው ተከስቶ የነበረውን ችግር ለመፍታት እየተወሰዱ ካሉ እርምጃዎች በተጨማሪ አስፈላጊው የጸጥታ ቁጥጥር እየተካሄደ መሆኑንም ለማወቅ ተችሏል። ለዲ ደብልዩ ዘገባ መሳይ ተክሎ ድሬዳዋ።